የኢትዮጵያ ጋዜጠኞች ባለፈው ሳምንት ዘጠኝ ድረገጽ አምደኞችና ሌሎች ባልደረቦቻቸው ከታሰሩባቸው በሚዲያ ሰራተኞች ላይ ወከባ የቀጠለ በመሆኑና ና አሁንም ሌሎች አስራ አንድ ጋዜጠኞች እስር ቤት ያሉ በመሆናቸው ምክንያት ነገ ቅዳሜ የሚከበረው የዓለም የፕሬስ ነፃነት ቀን ብዙም የሚደሰትበት አይሆንም። ይላል ማርታ ቫንደርቮልፍ ለአሜሪካ ድምጽ የላከችው ዘገባ። ሰለሞን ክፍሌ ያቀርበዋል። ኢትዮጵያ ጋዜጠኞችን በማዋከብና በማሰር በዓለም አቀፍ ድርጅቶች በተደጋጋሚ ትተቻለች። እንደ አውሮፓን ዘመና አቆጣጠር በ2009 ዓ ም የወጣውን የጸረ ሽብር ሕግም ጋዜጠኞችን ለማሰር ትጠቀምበታለች ተብሏል። ሁማን ራይትስ ዋች የተባለው የሰብዓዊ መብቶች ተሟጋች ድርጅት በቅርብ የተፈጸሙ እስራቶችን ኮንኗል። በድርጅቱ የኢትዮጵያን ጉዳይ የሚከታተሉት አጥኚ ፌሊክስ ሆርን በኢትዮጵያ አሁን ያለው የመገናኛ ብዙሀን ነጻነት ሁኔታ በአህጉሪቱ ካሉ የከፉ ናቸው ከሚባሉት አንዱ ነው ይላሉ። የሰሞኑ በጋዜጠኞችና በዞን ዘጠኝ ዌብሳይት አምደኞች ላይ እስራት መካሄዱ የሚያረጋግጠው የመገናኛ ብዙሀን ነጻነት ጉዳይ ከሁለት ሺህ ሰባቱ ምርጫ በፊት ከመሻሻል ይልቅ እየተበላሸ መሆኑን ነው። እያየን ያለነው የኢትዮጵያ ነጻ ጋዜጠኞች አሁንም ለደህንነታቸው በመስጋት ሀገሪቱን እየጣሉ መውጣታቸው መቀጠሉን፣ ህትመቶች እየተዘጉ መሆናቸውን፣ ጋዜጠኞች ዛሬም የመንግስትን ፖሊሲዎች ከተቹ ዋጋ ሊያስከፍላቸው እንደሚችል በመፍራት ራሳቸውን ሳንሱር ለማድረግ መገደዳቸውን ነው። አሁንም እያየን ያለነው በኢትዮጵያ ነጻ መገናኛ ብዙሀን እየታፈኑ መሆናቸውን ነው። ሂዩማን ራይትስ ዋች ኢትዮጵያ የመገናኛ ብዙሀኑን ምህዳር ታሰፋ ዘንድ ዓለም አቀፉ ማኅበረሰብ ይበልጥ መግፋት አለበት ብሎ ያምናል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሰሞኑን በኢትዮጵያ ጉብኝታቸው ወቅት በተደጋጋሚ ተነስቶ ሐቀኛ ለውጥ አላየንምና እርሶ ለፕሬስ ነጻነት ያለዎት ስጋት ከልብ ነው ወይስ እንዲሁ ለማለት ብቻ የተጠቀሙበት ነው? ሲል ነበር ለውጭ ጉዳይ ሚኒስትር ጆን ኬሪ ጥያቄ ያቀረበው ባለፈው ዓመት ከአንደኛው የድረገጽ አምደኛ ጋር መገናኘታቸውን የገለጹት ከፍተኛው የአሜሪካ ዲፕሎማት የታሰሩት ባልደረቦቹና ጋዜጠኞች እንዲፈቱ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር በተነጋገሩበት ወቅት መጠየቃቸውን አስረድተዋል። የኢትዮጵያ ባለስልጣናት ለዜጎቻቸው የተሻለ ዕድል መፍጠር እንዳለባቸው ግልጽ አድርጌላቸዋለሁ። ለሲቪሉ ማኅበረሰብ ምህዳሩን ይበልጥ በመክፈት ከዜጎቻቸውና መንግሥት ጋር መነጋገር የሚያስችላቸውም ያ ሲሆን ነው። በሌላ በኩል ደግሞ ጸረ ሽብር ሕጉን የሐሳብን በነጻነት መንሸራሸር ለማስቆም እንደ መሳሪያ ልንጠቀምበት አይገባም። ኬሪ አክለውም አስተያየት በሰጡበት ወቅት ናትናኤል ፈለቀን በስም ጠርተው የተናገሩት በተገቢ ሁኔታ አሳሳቢ ጉዳይ እያነሳሁ ነው ብለው እዚህም ሆነ በየትኛውም አካባቢ የታሰሩ ጋዜጠኞች ጉዳይ ያሳስበናል። እናም በይፋ አደባባይ ቆሜ አንድ ነገር ስናገር የምር ላደርገው እፈልጋለሁ ሲሉ አስረድተዋል። የዓለም የፕሬስ ነጻነት ለ2014 ያወጣው መረጃ 11 ጋዜጠኞችን አስራ ያለችው ኢትዮጵያ ከ180 ሀገሮች በ143ኛ ደረጃ ላይ እንደምትገኝ አሳይቷል። ዩኔስኮ ባለፈው ዓመት በዓለም የፕሬስ ነጻነት ሽልማቱን የሰጠው ለታሳሪዋ ኢትዮጵያዊት አምደኛ ርዮት ዓለሙ እንደነበር ይታወቃል። የመንግሥቱ ባለሥልጣናት በተደጋጋሚ የሚሉት ጋዜጠኞች በወንጀል ተግባር ሲሳተፉ ከተገኙ እንደ ማንኛውም ወንጀለኛ በሕጋዊ ሂደት ውስጥ ያልፋሉ ነው። ታምራት ገብረ ጊዮርጊስ የሳምንታዊው ፎርቹን እንግሊዝኛ ጋዜጣ ዋና አዘጋጅ ነው። የኢትዮጵያ መንግሥት የመገናኛ ብዙሃን ጠላት ነው የሚለው አስተሳሰብ ከተነሳ ሐቆ ያለው መሃል ላይ ነው ይላል። there are too many other elements, society, culture, history. Those are all factors that affect... ህብረተሰብ፣ ባህል፣ ታሪክ እነዚህና በጋዜጠኞች ሥራ ላይ ጫና የሚያሳድሩ ብዙ ጉዳዮች አሉ። የፈለግከውን ነገር አትመህ በሰላም ልትኖር የምትችልበት ቢሆን ደስ ባለህ ዐይነት ሁኔታ አይደለም አሁን ያለው ደግሞ መንግስትን ለመውቀስ ወይም ለመንቀፍ ወይም ባለሥልጣናቱን የማያስደስት ዘገባ ለማውጣት እድሉ ጨርሶ እንደሌላ አድርገው የመንግሥቱ ተቺዎች ሊስሉት የሞከሩትን ያህልም የጨለመና ተስፋ አስቆራጭ ሁኔታም አይደለም ያለው። ይቻላል፣ በተመሳሳይ ጊዜ ደግሞ አስቸጋሪ ነው። ያለው ሁኔታ ጥርት ያለ አይደለም። በሌላ በኩል የኢትዮጵያ የሰብአዊ መብቶች አያያዝ ጉዳይ በመጪው ሳምንት በተባበሩት መንግሥታት ይመረመራል። የኢትዮጵያ የሰብአዊ መብቶች አያያዝ ሬኮርድ በጣም ደካማው ቢሆንም ግን ኢትዮጵያ የተባበሩት መንግስታት የሰብአዊ መብቶች ምክር ቤቱ አባል ናት።